ጤናና አካባቢ ለመጀመሪያ ጊዜ ደቡብ አፍሪቃ ኤድስን የተመለከተ ጉባኤ በምድሯ ስታስተናግድ ኤች አይቪ የሚባለው ኤድስን ያስከትላሉ ወይ ሲሉ በመጠየቃቸው ተሰብሳቢዎቹን አስደንግጠው እንደነበር ለታሪክ ተመዝግቦላቸዋል። በጉባኤው ላይ ቀርቦ ሕክምና ስለማግኘትና የአካባቢው ሀገራት በሽታው ምን ያህል ህይወት እየቀጠፈ መሆኑን እንዲረዱ ተማጽኖ ያቀረበ አንድ በኤድስ በሽታ ሰውነቱ የሰለለ የ11 ዓመት አዳጊ ልጅ ወደ መድረኩ ሲወጣም የያኔው የሀገሪቱ ፕሬዚዳንት ታቦ ምቤኪ ከስብሰባው አዳራሽ ሹልክ ብለው ወጡ። አትፍሩን እኛም እንደእናንተ ሆነን የሚል ድምጹን ያሰማው ጆሲ ጆንሰን በቀጣዩ ዓመት ወደማይቀርበት ዓለም በልስ አሳለፈ። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ በጎርጎሮሳዊ 2000 ዓ ም ደርባን ላይ በተካሄደው ጉባኤም ሆነ ከዚያ በኋላ ባሉት ቀጣይ ዓመታት የደቡብ አፍሪቃ ባለስልጣናት በሽታውን በተመለከተ በነበራቸው ግንዛቤ ምክንያት መድኃኒት ባለማቅረባቸው በሀገሪቱ ውስጥ ከ330 ሺ በላይ ህዝብ ማለቁን የሃርቫርድ ዩኒቨርሲቲ ጥናት አሳይቷል ለሁለተኛ ጊዜ የኤድስ ተመራማሪዎችና ተሟጋቾች ወደ ደርባን በዚህ ሳምንት ተመልሰው ለዓለም አቀፍ ጉባኤ መገናኘታቸው ሀገሪቱ ከዓመታት ወዲህ ያሳየችው የአስተሳሰብ ለውጥ ማመላከቻ እንደሆነ ነው የተነገረው። የጸረ ኤች አይ ቪ መድኃኒት አቅርቦትና አጠቃቀም እንዲሁም ስለ በሽታው ግንዛቤ የሚያስጨብጥ ቅስቀሳ ላይ አሉ የተባሉ ችግሮችን ለመቃኘት አብረን እንቆይ። ዛሬ ደቡብ አፍሪካ የጸረ ኤችይቪ መድኃኒትና ሕክምና መርሃ ግብሯ ከዓለም ከፍተኛው መሆኑን መናገር ችላለች። መድኃኒቱን ለሕዝቧ በማቅረቧ 55 ዓመት ደርሶ የነበረው የዕድሜ ጣሪያ ወደ 62 ነጥብ 9 ዓመት ከፍ ብሏል። እንዲያም ሆኖ ግን ደቡብ አፍሪካ 6 ነጥብ 8 ሚሊየን ሕዝቧ ተዋሲው በደሙ ስለሚገኝ በዚህ ረገድ ከዓለም ግንባር ቀደሞ ሀገር ሆናለች። ከእነዚህ መካከልም ገሚሱ ብቻ ነው ጸረ ኤችይቪ መድኃኒት የሚያገኘው። ገንዘባቸውን ለመድኃኒትም ሆነ ለሕክምና አቅርቦቶች በመለገስ የሚታወቁት የማይክሮሶፍት መስራች ቢል ጌትስ ይህን የሚያስተካክል እርምጃ ካልተወሰደ በቀር እስካሁን ከሰሃራ በስተደቡብ በሚገኙ ሀገራት ተዋሲው የሚያደርሰውን ጉዳት ለመቀነስ የተደረጉ ጥረቶች መና ሊቀሩ እንደሚችሉ ደርባን ላይ ትናንት በተከፈተው ጉባኤ ዋዜማ አሳስበዋል። ሰዎች ከበሽታው ራሳቸውን እንዲጠብቁ የሚደረጉ ቅስቀሳዎች አሁን መቀነሳቸው ለሚታየው ችግር መንስኤ ከሚሆኑ ነገሮች አንዱ ሊሆን እንደሚችል የሚናገሩ አሉ። ወይዘሪት ወይን እሸት ሙሉ ሰው ኤች አይቪ በደማቸው የሚገኝ አካል ጉዳተኛ ሴቶችን በሚመለከት የሚሰራው መንግስታዊ ያልሆነ ድርጅት ስራ አስኪያጅ ናቸው። የኤች አይቪ ቅስቀሳ ኦልሞስት በጣም የደከመ ነው። ያው ጂቲፒ ላይ ስድስተኛ ነው፣ እንደዚህ ነው የተቀመጠው አልጋ ላይ የዋሉ የለም፣ ሞትም የለም የተባለ ግን እኛ ክፍር ያለ ነው። የማህበራት አመራሮች የምናውቀው እንደውም ፎቶ ኤቪደንስ አድርገን ያው እያስቀመጥ እናያለን። እነዚህ መረጃዎች በኤችይቪ ምክንያት አልጋ ላይ የዋሉ ሰዎች አሁንም አሉ። ኒው ኢንፌክሽን በየጊዜው ነው ያለ። በአንደኛ ደረጃ ጋምቤላ፣ በሁለተኛ ደረጃ አዲስ አበባ ነው እንደ ሀገር የተቀመጠ ያለው እና ይሄ ማለት ደግሞ የኢንፎርሜሽን ጋፕ አለ። ቅስቀሳ ኦልሞስት ቀንሷል። ቀደም ሲል የተከናወኑ የተቀናጀ ቅስቀሳ እና የማስተማር ስራዎች የኤችይቪ ስርጭት ኢትዮጵያ ውስጥ እንዲቀንስ አስተዋጽኦ ማድረጋቸውን የሚናገሩት መቅድም ኢትዮጵያ የተሰኘው መንግሥታዊ ያልሆነው ድርጅት መስራችና ስራ አስኪያጅ አቶ መንግስቱ ዘመነ አሁን የተዘናጋን ይመስለኛል ይላሉ። ቀደም ባሉት አስራ በጣም የተቀናጀ ትግል ይደረግ ነበር። በዛም የቫይረሱ መጠን የመውረድ ሁኔታ ይታይ ነበር። በተወሰነ ጊዜ ወዲህ ግን በተለይ አርቢ ትሪትመንት ከመጣ በኋላ ያለው እንቅስቃሴ የማስተማሩና የመቆጣጠር ሁኔታ በጣም እየወረደ ያለበት ሁኔታ ነው ያለው። የተዘናጋን ይመስለኛል። በአሁኑ ሰዓት ደግሞ አንዳንድ አካባቢዎች በኢትዮጵያ ማለት ነው ቫይረስ ስርጭት የማገርሸት ሁኔታ ይታያል። ይህም እንግዲህ የመከላከል ስራ አጠናክረን ባለመቀጠላችን ይመጣ ነው ያስባለውኝ ደርባን ላይ በሚካሄደው እና እስከ ፊታችን ዓርብ በሚዘልቀው በሀያ አንደኛው የኤድስ ጉባኤ ነው በአሁኑ ጊዜ በተለይ ከሰሃራ በስተደቡብ በሚገኙት ሀገራት እድሜያቸው በ በአስርና አስራ ዘጠኝ አመት መካከል የሚገኙ አዳጊ ወጣቶችን ህይወት በአጭሩ ከሚቀጥፉ በሽታዎች ዋነኛው ኤችአይቪ ኤድስ እንደሆነ ተገልጿል። ወይዘሪት ወይን እሸት በዚህ ረገድ ኢትዮጵያ ውስጥ የተካሄደ ጥናት ስለመኖሩ የሚያውቁት እንደሌለ ገልጸው ድርጅታቸው በሚሰጠው አገልግሎት አማካኝነት ያስተዋሉትን ግን እንዲህ ይገልጻሉ። የተጠና ጥናት ይህ ነው ምልሽ የለም። ነገር ግን ፓሌቲቭ ኬር ላይ የሚሰሩ ቤት ለቤት እየሄዱ መድኃኒታቸውን በትክክል እንዲውጡ በአግባቡ የሚደረግ ስራ አለ። በዛ አማካኝነት እንግዲህ ማህበራት የምንሰራው ስራ ነው። ህጻናቶች አንወስድም፣ ምንድን ነው እኛም አናውቀው መድኃኒት፣ እንደ ጓደኞቻችን እኩል ሩጠን ፕሳይኮሎጂካሊ አእምሯችንም ሳይነካ መኖር ነው ያለብን። ይህ የምንወጣው መድኃኒት ምንድን ነው በሚል እንትን መድኃኒታቸውን እያቋረጡ መድኃኒታቸውን በሚያቋርጡበት ሰዓት ደግሞ ለተለያዩ ኢንፌክሽኖች ስለሚጋለጡ በዚህ ምክንያት ያው ለሞት እየተጋለጡ ነው ማለት ነው። ይሄ ያው ማስረጃ ባይኖረኝም መረጃው አለኝ። ምክንያቱም እነዚህ ሪቪው ሚቲንጎች አሉ፣ መንዝሊ የየአሶሴሽኖች በዚህ ምክንያት ያው ታዳጊ የሆኑ ህጻናቶችን እያጣን ነው ነው። አቶ መንግስቱ በበኩላቸው ኤች አይቪ በደማቸው ለሚገኙ ወገኖች አገልግሎት የሚሰጠው ማህበራቸው ከዚህ የተለየ ነገር መመልከቱን ነግረውናል። በአሁኑ ሰዓት በተለይ መድኃኒት የሚወሱ ሰዎች በተለያየ ምክንያት መድኃኒቱን እያቋረጡ በዛ ምክንያት የሚሞቱ ሰዎች ቁጥር መጨመር ነው። በእኔ ማህበር እማየው ምክንያቱም አሁን ፈረቻዊ መድኃኒቱ በግድ በጣም ቁርኝት እንዲያደርጉ ክትትል ያስፈልጋል። ግን ብዙ ሰዎች የመተውና የማቋረጥ በዚህ ምክንያት ደግሞ ቫይረሱ እንደገና የተለያዩ እንትኖች እየፈጠረ ሰዎች ሲሞቱ ያለው። መድኃኒቱ በነፃ እንደሚከፋፈልና የአቅርቦትም ችግር እንደሌለ በተለያዩ ጊዜያት በዚህ ላይ የሚሰሩ ድርጅት ኃላፊዎች ለዶችቨለ መግለጻቸው ይታወስ ይሆናል። ወይዘሪት ወይንሸት በበኩላቸው እንዲህ ይላሉ። እኔ ራሴ እስከ ጤና ጥበቃ ድረስ በግሌ የሄድኩበት ሁኔታ አለ። ህጻናቶች የተወሰኑ አምሶስት ህጻናቶች እንግዲህ እንደኛ ኢንስቲትሽን ነው የምነግርሽ የሚወስዱበት ኬላ ላይ መድሃኒት የለም። መድሃኒት አደለም መቋረጥ፣ ሰዓትም ደቂቃም እንዳል ፕሮሞሽን እያደረግን ነው። የሚወስዱ ያሉት ግን የለም። የሆነ ድርጅት አለ፣ ኤምኤስ ነው ምናምን እንዳለዚህ በእርግጠኝነትም አላውቀው ማለት ነው። የሚወስዱበት ጤና ኬላ ደወልኩ። የእኛ ችግር አደለም፣ መጋዘን ውስጥ አለ ተብሎ ነበር። መጋዘን ውስጥ የለም። የተለያዩ እንትኖች ጋር ደውያለው። በወቅቱ ስላልመጣልን ነው እዚህ በበቂ ሁኔታ ያገኛለ ያገኙ። ምን ውስጥ የተወሰኑ ጤና ኬላ ላይ ክፍተት አለ። የራሱ አነስተኛ ክኒ ሚሊክ ያለችው፣ የመቅደም ኢትዮጵያ ስራ አስኪያጅ አቶ መንግስቱ የመድኃኒት አቅርቦ ችግር እስካሁን አልገጠመንም ነው የሚሉት። ስጋት ግን አላቸው። እንግዲህ በአሁኑ ሰዓት በኢትዮጵያ ላይ በመንግስት ተጠስሮ ነው መድኃኒቱ የሚሰጠው። ከሆስፒታሎች እስከ ጤና ጣቢያዎች ድረስ መድኃኒቱ እንዲዳረስ እየተደረገ ነው። ያም ሆኖም ግን ሁሉም ቦታ ላይ ይደርሳል የሚል እንትን አይኖርም። ወደ ገጠሩ አካባቢ ላይ ገባገባ ወደ ወቅስ በርቀት ነው የመቀበል ነገር ሊኖር ይችላል። ሆኖም ግን የእኛ ማህበርም ክሊኒክ አለው። ክሊኒኩም ከመንግስት መድኃኒትን ይወስዳል፣ ለተጠቃሚዎቹ ያከፋፍላል። ካሁን በእኛ ክሊኒክ ችግር እንደዚህ አላጋጠመንም። ግን በቻይሰል ያሉ ዓለም አቀፍ ድጋፎች እየቀነሱ የመጡ በመሆኑ የዚህ ድጋፍም ይጠፋና ወደፊት መድኃኒቱ ላይኖር ይችላል የሚል በጣም ስጋት አለን። ከዚህም ሌላ ለመመርመሪያ የሚያስፈልጉ ነገሮችም እጥረት እንዳለ ሳይገልጹ አላለፉም አቶ መንግስቱ። ከአፍሪቃ ሀገራት አኳያ ስትታይ ኤች አይቪ ኤድስ የሚያደርሰውን ጉዳት ለመቀነስ ባከናወነችው ተግባር የላቀ ውጤት ኢትዮጵያ ማስመዝገቧን የፌዴራል የኤች አይቪ ኤድስ መከላከያና መቆጣጠሪያ ጽፈት ቤት ኃላፊ አቶ ብርሃኑ ፈይሳ ገልጸውልናል። ምናልባት ይህ አዎንታዊ ዘገባ መደጋገሙ ቅስቀሳው እንዲዳከም ምክንያት ሆኖ ይሆን አልናቸው። እንግዲህ እንትኑን በሚዛን ማየቱ ተገቢ ነው የሚሆነው ምናልባት ወረርሽኙ ከፍተኛ መጠን በነበረበት ወቅት የነበረው ዘመቻ የነበረው ርብርብ በአለም አቀፍ ደረጃም ያለው አጠቃላይ እንቅስቃሴ መደረጉ ተገቢ ነበረ በዛም ሂደት ነው የመያዝ ምጣኔ ቀንሷል የሞት ምጣኔ በኤድስ ጋር ተያይዞ የሚመጡት ጉዳዮች ቀንሷል የሚል ነገር እየተነገረ ያለው ቀንሷል ማለት ግን ከከተማ ከተማ ከክልል ክልል ከቦታ ቦታ ይለያያል፣ በህብረተሰብ ክፍልም ይለያያል። ይሄንን መረጃን አመንጭተን መረጃዎችን መሰረት ያደረገ ፎከስድ የሆነ እነዛ ፖፕሌሽን ግሩፖች ላይ ከፍተኛ ስራ እየተሰራ ነው ያለው የመቀዛቀዙ ሁኔታ አንደኛ እንግዲህ ሚዲያም የራሱን ኃላፊነት መወጣት አለበት ብለን እናስባለን። እንደ መንግስት ብዙ ስራዎች እየተሰሩ ነው ያሉት። ምናልባት የአለም አቀፍ የገንዘብ ድጋፍ ምንጮች ቀንሰው ሊሆን ይችላል። ነገር ግን በአለም አቀፍ ያገኘናቸውን ሀብቶች የጤናውን ስርዓት በመገንባት ረገድ፣ የሰው ኃይሉን በመገንባት ረገድ፣ የዚህ የአቅርቦት ሰንሰለቱን ከመገንባት አንጻር በኢትዮጵያ ውስጥ የተሰሩ ትላልቅ ስራዎች አሉ። በተለይ ለችግሩ ተጋላጭ መሆናቸው ለሚታመነው የህብረተሰብ ክፍል ትኩረት የሰጠ ስራ መሰራት እንዳለበት ያመለከቱት አቶ ብርሃኑ ቀጠሉ። መዘናጋት አለ። መዘናጋት ያለው እንግዲህ የሰው ጠባይ ሁል ጊዜ ቅስቀሳ፣ ሁል ጊዜ ማስተማር፣ ሁል ጊዜ ደግሞ ሁኔታውን ማስታወስ ያስፈልጋል እና አዳዲስ የተጋላጭነት እንቅስቃሴ ውስጥ የሚገቡ ወጣቶች እየተፈጠሩ በሚመጡበት ጊዜ ሁሉም በየደረጃው ትኩረት ሰጥቶ ስራ መስራት ያስፈልጋል። መዘናጋቱን ለመቀልበስና ለማስቀረት የህዝብ ማቀጣጠያ ሰነድ አዘጋጅተን ከሁለት ሺ ስምንት አጋማሽ ሰባት አመት አስቀድሞ ተግባር የጀመሩ ክልሎችም አሉ ትኩረት ተደርጎባቸው ሊሰራባቸው የሚገባቸው ክልሎች ላይም ደግሞ ስራዎች እየተሰሩ ነው ያሉ ከዚህ በተጨማሪም ለተዋሲው የተጋለጡ ለሚባሉት ወገኖች የተዘጋጀ የቅስቀሳ ስራ ከመጪው ሳምንት ጀምሮም ተግባራዊ እንደሚሆን አመልክተዋል የጸረ ኤችአይቪ መድኃኒት ኢትዮጵያ ውስጥ የአቅርቦት ችግር ፈጽሞ እንደሌለ የተናገሩት የፌዴራል የኤች አይቪ ኤድስ መከላከያና መቆጣጠሪያ ጽፈት ቤት ኃላፊ ችግር አለ ከተባለ ሊፈታ የሚችልበትን መንገድ እንዲጠቁመዋል በናሽናል ሌቭል የአቅርቦት ችግር፣ የገንዘብ ችግር አለመኖሩን በግይ ሂደትም ደግሞ በስቶካችን ውስጥ የመድኃኒት እጥረት አለመኖሩን፣ ነገር ግን ወደ የተቋማት ሲሰራጭ ከመረጃ ከታች ያለማግኘት ጋር ተያይዞ የማሰራጨት ሂደቱ ላይ መድኃኒት ፈንድ ንግድና አቅርቦት ኤጀንሲ ጋር የሚያጋጥሙ አንዳንድ ክፍተቶች ካሉ እነሱም በየጊዜው ቫይረሱ በደማቸው ካለባቸው ማህበራት ጋርም ጭምር እየተነጋገርን በጋራ የምንሰራ ስለሆነ እሱ እያየን እየገመገምን፣ እያስተካከልን የህዝቡ ጋር የሚነሳውንም ድምጽ እያዳመጥን ስራዎች መሰራት አለበት የሚል አቅጣጫ ነው እየያዝን እየሰራን ያለ ነው። ደርባን ላይ ትላንት የተጀመረው ሀያ አንደኛው ዓለም አቀፍ ኤች አይቪ ኤድስ ጉባኤ ላይ የቀረቡት ዘገባዎች ዛሬም በየአመቱ ሁለት ነጥብ አምስት ሚሊዮን ገደማ ህዝብ በተዋሲው እንደሚያዝ አመልክተዋል። ማብራሪያ የሰጡንን እያመሰገንን ለዕለቱ ያልነውም በዚሁ አበቃን። ሸዋዬ ለገሰ ነኝ። ሰላም ሁኑ።